ከኢኮኖሚው ዓለም የኢትዮጵያ ባንኮች የገንዘብ ማውጫ ማሽኖች በስተ መጨረሻ እርስ በርስ ተገናኙ። ማሽኖቹ እርስ በርስ በመገናኘታቸው አሁን የገንዘብ ማንቀሳቀሻ ካርድ ባለቤት የሆኑ ደንበኞች ከማንኛውም ቦታ በማንኛውም ጊዜ ገንዘባቸውን ማውጣት ይችላሉ። ማክሰኞም የዚ 12 ምሽት ኢትዮጵያ እየተሰኘው አዲስ ግልጋሎት የባንኮቹን የኤቲኤም ማሽኖች እርስ በርስ ካስተሳሰረ በኋላ በማግስቱ ስራ ጀምሯል። አገልግሎቱን ለማከናወን የኢትዮጵያ የገንዘብ ተቋማት ኢቲስዊች አክሲዮን ማህበርን አቋቁመዋል። አቶ ብዙነህ በቀለ ከጥቂት ሳምንታት በፊት አገልግሎቱን በይፋ ያስጀመረው የኢቲስዊች ዋና ስራ አስፈጻሚ ናቸው። ኢቲስዊች አክሲዮን ማህበር የተቋቋመው በሀገራችን ደረጃ ተናባቢ የሆነ የክፍያ ስርዓት ለመፍጠር ነው። በዚህም አላማ ያ ሁሉም የግል ሁሉም የመንግስት ባንኮች ባሉበት ሁኔታ በነሱ ኢንቨስትመንት ነው የተቋቋመው። እንግዲህ አሁን ከዚህ ቀደም በርካታ ባንኮች የተለያዩ አይነት የክፍያ አገልግሎቶች በየራሳቸው ጀምሯቸው አሉ እና አሁን ይሄ የእኛ ገብር ከዛ የሚለየው በመካከላቸው ተናባቢነት ይፈጣል። በነገራችን ላይ ካርዱን መለወጥም አያስፈልግም። ባለበት ራሱ ካርዱ ረ ሹ ያደረጓቸውን ካርዶች በየትኛውን ባንክ ኤቲኤም ወይም ፖይንት ኦፍ ሴል ተርሚናል ላይ አገልግሎት እንዲያገኝ ማስቻል ይሄ እንግዲህ በሀገር አቀፍ ደረጃ በየትኛውን ቦታ ላይ አገልግሎት ለባንክ አገልግሎት ተጠቃሚዎች እንዲኖር ለማስቻል ኢትዮጵያ ኔትወርክ ሆኖ ግን እንደገና ደግሞ ወደፊት ቀስ በቀስ በሀገር አቀፍ ደረጃ ወደ አንድ ስታንዳርድ ውስጥ የምንገባበት ለማስኬድ ኢትዮጵያ የሚባል ካርድ ግሞ አውጥተናል። ሞባይል ፕሮዳክት የሚኖራል ኢንተርኔት ፕሮዳክት ግን አሁን ካርድ አውጥተናል። አሁን ያለው ባለበት እየቀጠለ ጎን ለጎን ደግሞ ማዶፍ እየተደረገ ወደ አንድ ስታንዳርድ ውስጥ መንገባበት ይህ ደግሞ ኢንተሮፕሬብሊቱን ለማጠናከር ነው። በአሁኑ ወቅት በኢትዮጵያ 1900 የኤቲኤም እና 13250 የክፍያ መፈጸሚያ ማሽኖች አሉ። አቶ ብዙነህ በቀለ እነዚህን የኤቲኤም ና የክፍያ መፈጸሚያ ማሽኖች እርስ በርስ ማገናኘት ለ19ኙ የኢትዮጵያ ባንኮች ና ደንበኞቻቸው ገንዘብና ጊዜ ይቆጥብላቸዋል ሲሉ ይናገራሉ። ባንኮቹ አንድ የኤቲኤም ማሽን ለመግዛት ከ150 ሺህ እስከ 420 ሺህ ብር ድረስ ያወጣሉ። አሁን ደንበኞች በያዙት ካርድ ከማንኛውም የኤቲኤም ማሽን ገንዘብ ማንቀሳቀስ ይችላሉ። ኢትዮፔይ አሁን የኤቲኤም ማሽኖችን ማገናኘት ወይም እርስ በርስ ማናበብ ብቻ አይደለም የሚሰራው በሁሉም ማሽኖች ገንዘብ ማንቀሳቀስ የሚያስችል ካርድ ጭምርም አለው። አቶ ብዙነህ አዲሱ ኢትዮፔይ ለባንክ አገልግሎት አቅራቢዎችም ይሁን ለደንበኞች በርካታ ጠቀሜታዎች እንደሚኖሩት ያስረዳሉ። የሚኖረው ጠቀሜታ ምንድን ነው? ደራሽ እንዲሆን መንገድ ይከፍታል። ኢትዮጵያ ውስጥ ያንደም አነስተኛ በሚባል ደረጃ ነው ያለው። በእርግጥ በቅርብ ጊዜ ብዙ የአገልግሎት መስፋፋቶች የተደረጉ ቢሆንም ገና ብዙ ይቀራናል እና የአገልግሎት ተደራሽነቱን ለማስ የኤሌክትሮኒክ ዘዴ ዋና መሳሪያ ነው። ኢትዮጵያ ባንኮች በጣም ውድ በሆነ ውጭ ምንዛሬ ምንይህን ኤቲኤሞች ዲስ ያደርጋሉ፣ ኔትወርክ ይዘረጋሉ ግን የሚሰጡት አገልግሎት መጠን በጣም ውስን ነው። አሁን ግን እንደዚህ ትረኮ ብሎ የሚኖርበት ጊዜ በጣም ብዙ ተጠቃሚዎች የእነኛን ነቴሞችን አስቦንቸር ተርሚናሎች መጠቀም የሚችሉበት ሁኔታ ስላለ እንግዲህ የእነኛ ኢንፍራስትራክቸር አገልግሎት ከፍ እያለ የሄደው ቁጥሩ ባንኮችም ኢኮኖሚ ሶስኪ ያገኛሉ ማለት ነው። ማለት ኢንቨስትመንቱ አዋጭ የሆነ ሄዳል እንደገና ደግሞ ለህዝቡም አሁን በአንድ ቦታ ብዙ ጊዜ አሁን አንዳንድ ቦታዎች ላይ መታየት እንደጀመረው በጣም የመደራረብ አንድ ህንጻ ውስጥ ብዙ ኤቲኤሞች የመደራረብ እንዲህ እንዲህ አይነት ማለት አብሮ ዲስፕሌይ መደረግ በየሱፐር ማርኬትም እንደዚህ የማድረግ ነገር በብዛት ይታያል። ይሄ ነገር ቀስ በቀስ ራሱ ገበያው እያስተካከለው እነኛ ስርጭቶቹ ይብን እየሆነ ወደ አልተደረሰበትም እንዲሄድ የማድረግ እንትኖራል ደግሞ አዳዲስ በዚህ ስራ ላይም ሊሰማሩ የፈለጉ በፔመንት ስርአት ውስጥ ተሳታፊ ሆነው በሀገሪቱ ውስጥ እንግዲህ ይህንን ፔመንት ቢዝነስ እያስፋፉ አገሪቱን የሚጠቅሙ ራሳቸውን የሚጠቀሙ እንዲመጡ የተሻለ ሁኔታ ይፈጥራል። ባንኮችም በዚህ ላይ እስካሁን ያደረጉት ኢንቨስትመንት ሆነ ወደፊት የሚያደርጓቸው ኢንቨስትመንቶች በዚህ ላይ አዋጭ እየሆነ እንዲሄድ መንገድ ይከፍታል። ከዚህ ቀደም በነበሩት የክፍያ ስርአቶች አንድ ደንበኛ አንድ ሺህ ብር ከኤቲኤም ማሽን ሲያወጣ ለአገልግሎቱ አንድ ብር ይከፍላል። አቶ ብዙነህ በኢትዮጵያ ደንበኞች ከኤትኤም ማሽኖች ገንዘብ ሲያንቀሳቅሱ ለአገልግሎቱ የሚፈጽሙት ክፍያ ከቀደመው ጋር ተመሳሳይ እንደሆነ ያስረዳሉ። ደንበኛ ጋር የሚመጣው ክፍያ አንድ አይነት ነው። አንድ ነው። አሁን እሱም ኦልሬዲ በባንኮቹ መካከል በተደረገ ስምምነት መሰረት በአንድ ወጥ በሆነ የአከፋፈል እንትን ነው የሚሄደው እና የትኛው ባንክ ጋር ሲጠቀም ለደንበኛ የተለያየ አይነት ክፍያ ሳይሆን ትን የሚልበት አንድ አንድ ክፍያ ነው። አንድ አይነት ነው። ከዛ ውስጥም ባንኮቹ እና ኢትስዊች አክሲዮን ማህበር የሚከፋፈሉበት ሁኔታ ነው ያለው እና ያም እንግዲህ በጣም አነስተኛ በተባለ ደረጃ አነስተኛ ክፍያ ነው ደንበኛው። ምንድነው አሁን ይሄ ኢትዮጵያ ውስጥ ኤሌክትሮኒክ ክፍያ ስርዓት ተጠቃሚ እንዲገባ ለማድረግ አፕሬታት ሁኔታ መፍጠር መፍጠርም ስላለበት አፎርደብሊቲ ኪ ፋክተር ነው፣ እኛ ጋ ዋና ጉዳይ ነው። ለደንበኛው የመክፈል አቅም ጋር ተመጣጣኝ የሆነ ክፍያ እንዲደረግ ነው የደረገው። አንድ አይነት ክፍያ ነው እና ያ አሁን ብዙ ልዩ ችግር የለውም። ወረደ ኢንስትመንት አድርገ ነው አገልግሎት መስጠት ከጀመረ ከአንድ ወር በላይ ያስቆጠረውን ኢትዮፔ እምብዛም አላስተዋወቅ ነው የሚሉት አቶ ብዙነህ በቀለ ከደንበኞች ግን በጎ ምላሽ አግኝተናል ይላሉ። ይህንን ብዙ ማስተዋወቅ ይጠበቅብናል፣ ነገር ግን ኢንፎርሜሽኑ የደረሳቸው እየተጠቀሙት ነው ያሉት። እኛ ጋር አሁን በየቀኑ ስታቲስቲክሶችን እናያለን። በእኛ በኩል መልሶትን እንትና በየቀኑ በጣም ነሮ እያደገ ያለው እና እኛም ይህን ያህል ብዙም የማስተዋወቂያ ምናምን ስራ ብዙም አልሰራንም፣ እንጂ ብንሰራ በጣም ከዚህ የበለጠ እንደሚመጣ እንገምታለን። እና ሰው በነገራችን ላይ እየተጠቀመ ያለው በርካቶች አሁን ነ ፊድባክ የሚሰጡን አሉ። እና በጣም የሚፈልጉት ነገር እንደመጣላቸው ነው። ምክንያቱም ኤቲኤም ለምሳሌ የራሱ ባንክ ኤቲኤም በአቅራቢያ ያለው ላይኖር ይችላል። ወይም ደግሞ ካለም ምናልባት ተበላሽቶ ሊሆን ይችላል በሆነ ምክንያት ሰርቪስ እየሰጠ ላይሆን ይችላል፣ በዛ ሰዓት ላይ እና ለብዙ ሰዎች አስቸጋሪ ሁኔታ ነበረ። አንደኛ በአቅራቢያቸው ስለማያገኙ ወደ ሌላ ቦታ ተጉዘው እንትን የማለት ሁኔታ ስላለ፣ አንዳንድም ደግሞ የራሳቸው ባንክ ኤቴን በሚበላሽበት ጊዜ አገልግሎት ለመስጠት ማለት ኤቴን ብቻ ሳይሆን ሌላም ተፋ ያለ ችግርም ሊመጣ ይችላል እና ስለዚህ በዚህ ችግር ሲኖርባቸው ይቸገሩ ስለነበረ ብዙዎቹ አፕሪሼት አድርገው ነው የተቀበሉት እና ያው ሰው የሚፈልገው ነገር ነው እና አዋጭም ነው በነገራችን ላይ እንደ ግለሰብም አዋጭም ለተጠቃሚ ምክንያቱም ከአንድ ኤቲኤም ወደ ሌላ ኤቲኤም ራስን ፈልጎ ሄዶ ያንን ለማግኘት የትራንስፖርት የምናምንም ክፍያዎች አሉ። አይደለም ኛው ግን አቅራቢያው ዎኪንግ ዲስታንስ ላይ ከሌላ ባንክ ተጠቅሞም ማግኘት ስለሚቻል እንደ ግለሰብም አዋጭ። የምዕራባውያኑ ማስተርና ቪዛን የመሰሉ ካርዶች በኢትዮጵያ ውስን የአገልግሎት መስጫ ተቋማትና ባንኮች ውስጥ ብቻ ያገለግላሉ። ካርዶቹ በአብዛኛው ተቀባይነት ያላቸው በትልልቅ ሆቴሎችና የአገር ጎብኚዎች በሚያዘወትሩባቸው አካባቢዎች ብቻ ነው። ኢትዮፔይ የማስተርና ቪዛ አይነት ካርድ ባለቤቶች በኢትዮጵያ የኤቲኤም ማሽኖች መገልገል እንዲችሉ በር ይከፍታል። በነገራችን ላይ ከኢንተርናሽናል ካርድ ሲስተሞቹ ጋር በመገናኘት የሚሰሩ ስራዎች በአብዛኛው በኢንተርናሽናል ካርድ ላይ ነው የዓለም አቀፍ ድርጅቶች እሺ አደረጓቸው ካርዶች ላይ ነው። እሱ ነው አንደኛው የፕሮጀክታችን አካል ነው። ምንድን የኛ ሲስተም ማስተርካርድ ከነው ቪዛ ጋር ኢንቴግሬት ያደርጋል። እሱ ግን ምንድን ነው ዋናው እንደ ኢንተርናሽናል ጌት ወይ እንዲያገለግል ነው። የዓለም አቀፍ ካርዶች ወደ ኢትዮጵያ መጥተው ስራ እንዲሰሩ ሼር እንዲሆናል፣ ባንኮች በጋራ የሚጠቀሙበት ጌትወይ። አሁን የሁለተኛ ፕሮጀክት ምራፋችን አካሎ ስን ኢምፕሊመንት አድርገን ወደ ስራ በዞች እንዲገቡ የማድረግ ነው። ይሄን በአገሪቱ ደረጃ የውጭ ምንዛሪ በብዛት በዚህ ወደዚህ እንዲመጣ ማድረግ ጥሩ መንገድ ይከፍታል። ግን ከዛ ውጪ በሎካል ካርድ እዚሁ ባ ማለት ነው ባላቸው ተጠቃሚዎች ባላቸው ካርድ የተለያዩ አገልግሎቶች ክፍያ መፈጸም እንዲችሉ ለማድረግ ለምሳሌ ቅድም እንዳልከ እንደ ትምህርት ቤት ክፍያ ሊሆን ይችላል ለቢል ሊሆን ይችላል። ለተለያዩ አገልግሎቶች፣ ላታክስ፣ ለተለያዩ አገልግሎቶች የክፍያ ለመፈጸም የሚያስችለው የሲስተሙ አካሎች ኦልሬዲ እኛ ውስጥ አሁን ኢምፕሊመንት ያደረግነው ነው ሲስተም ውስጥ አለ። በሁለተኛው ፌዝ ላይ የሰርቲፋይ እያደረግን እያወጣን ፕሮዳክቶችን ከየመስሪያ ቤቶቹ ጋር በእርግጥ ኢንቴግሬሽን እንደሚጠይቁ ሁኔታዎች አሉ። እሱን አድርገን በሁለተኛው ምዕራፍ ላይ የሚተገበር ነው ይሄ ልክ በሌሎች ሀገሮች ላይ እንደምናየው ኢንተርኔት ኢኮሜርስ ሳይት ላይ ሆነው የሚፈጸም አንደኛው ፕሮጀክቱ አካል ነው በነገራችን ላይ ይሄን ስናደርግ ተጠቃሚዎቹ የባንኮቹ ተጠቃሚዎች ናቸው ከስተመርነታቸው ለባንኮቹ ነው እኛ የምናደርገው መሀል ላይ ሆነን ለባንኮቹ ይሄንን ፕላትፎርም አቬይላብል ማድረግ ነው። እና በዛ መሰረት ተጠቃሚዎች እንግዲህ የባንኮች ተጠቃሚዎች አገልግሎቱ ያገኛ ያለው ለማግኘት የሚችሉበት ሁኔታ ይነሳቻል ማለት ነው። ይሄ የፕሮጀክቱ አካል አሁን ከጀመረው የክፍያ ካርዶችን ተናባቢ የማድረግ ግልጋሎት ባሻገር የእጅ ስልክና የኢንተርኔት የክፍያ መንገዶችን እርስ በርስ የማስተሳሰር እቅድ ሰንቋል። የባንኮች የተበታተኑ የክፍያ መንገዶች ይዋሃዳሉ። ደንበኞች ለሸምቷቸው ሸቅጦች አሊያም ላገኟቸው አገልግሎቶች በኢንተርኔት አሊያም በእጅ ስልኮቻቸው ወጥ በሆነ መንገድ ክፍያ መፈጸም ይችላሉ። ይሄ ተናባቢ ኢንፍራስትራክቸር መሰረተ ልማት አሁን የተዘረጋው የሞባይልና የኢንተርኔትን ክፍያ አገልግሎቶችን ሳፖርት ያደርጋል እና እሱን በሚቀጥለው ፌዝ ስለምናወጣ ነው። አሁን ወረድ ጀምረናል። ሁለተኛ ፌዝ አሁን በቅርቡ ቢሊዮን ውስጥ ጀምሮ ዲስፕ የተደረጉ ቀስ በቀስ የሚሄዱ ናቸው የሚሆኑት። አሁን እንግዲህ እዛ ላይ ሌሎቹም ተናባቢ ስለሚሆኑ አሁን እያንዳንዱ ባንክ አሁን ሞባይል ባንኪንግ ወይም ደግሞ ኢንተርኔት ባንኪንግ አፕሊኬሽኖች በስራ ላይ የዋለ ነው ያለው፣ ግን ከአንዱ ባንክ ወደ አንዱ ባንክ ሞባይል ባንኪንግ ሆኑ ኢንተርኔት ባንኪንግ ስያለ ማስተላለፍ በመቀበል እና የተለያዩ የባንኪንግ አገልግሎት ለማድረግ የሚቻልበት ሁኔታ የለም። ግን በኢትዮጵያ ምክንያት ኢትዮጵያን ተጠቅሞ ኢንትሮፕራብል ስለሚሆኑ ያንንም ያሰፋል። ስለዚህ ሞባይል ደግሞ ዳታቀው ለታዳጊ ሀገሮች የፋይናንስ አገልግሎት ማስፋፊያ ዋና መሳሪያ ነው። በሞባይልም እንግዲህ የፋይናንስ አገልግሎትን የበለጠ ተደራሽ ለማድረግ ትልቅ መንገድ ነው የሚከፍለ ኤቲኤምን የመሰሉ ዘመን አመጣሽ የክፍያ መንገዶች ኢትዮጵያ ውስጥ ዘግተው ከመጀመራቸውን ባሻገር የተጠቃሚዎቹ ቁጥር ውስን ነው። ኢትዮስዊች አክሲዮን ማህበር እንኳ የክፍያ ካርዶችን ተናባቢ ለማድረግ የተመሰረተው ከአምስት አመት በፊት ነበር። አቶ ብዙነ በቀለ ኢትዮጵያን ግልጋሎት ላይ ለመዋል ረጅም ጊዜ የወሰደው አስፈላጊ መሰረተ ልማቶች ውስን በመሆናቸው እንደሆነ ይናገራሉ። አድማጮች፣ የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።